ዶክተር አስራት አጸደወይን የጎንደር ዩኒቨርሲቲ ፕሬዚዳንት፣ ከሰሞኑ በኢትዮ ሱዳን ድንበር ላይ ያጠነጠነ ትልቅ ኮንፈረንስ በዩኒቨርሲቲያቸው አዘጋጅነት ተዘጋጅቶ ነበረ እና መነሻ ምክንያቱ ምንድን ነው? ዓላማው ምን ነበረ ከሚለው እስኪ ጀምር። በጣም አመሰግናለሁ። እንደምታወቀው የኢትዮ ሱዳን ድንበር ለረጅም ዓመታት እልባት ሳያገኝ መቆየቱ ይታወቃል። የጎንደር ዩኒቨርሲቲ ደግሞ እንደ አንድ ትልቅ የከፍተኛ ትምህርት ተቋም ለዚህ ችግር እልባት ሊሆን የሚችል የመፍትሄ ሀሳብ ለማቅረብ ከምዕራብ ጎንደር አስተዳደር ዞን ጋር በመተባበር የሚመለከታቸውን ባለድርሻ አካላት ያሳተፈ የምክክር መድረክ ማድረጉ በጣም ወሳኝና ወቅታዊ ነው የሚል ሀሳብ በመያዛችን ነው። እየጀመር ነው እንግዲህ የከፍተኛ ትምህርት ተቋማት የሚጠበቅባቸው የመማር ማስተማር፣ የምርምር፣ የማህበረሰብ አገልግሎት እንዳለ ሆኖ ወቅታዊና አገራዊ የሆኑ ጉዳዮችን እየለዩ ለመንግስት ምክረ ሀሳብ ማቅረብ የሚጠበቅባቸው በመሆኑ እኛ እዚህ ድንበር ጉዳይ ከዘመን ዘመን እየተሸጋገረ በየአካባቢው ወይም ደግሞ በድንበር ላይ ያሉ ነዋሪዎችን በተለያየ ጊዜ የሚፈጠሩ ግጭቶች እና ለመግባባቶች እየተከሰቱ የሚፈጠር ወይም ደግሞ የሚጠፋ ጉዳት አለ። ይህንን ለማስቀረት እኛ በተለይም ደግሞ በአቅራቢያ የምንገኝ ዩኒቨርሲቲ እንደ መሆናችን መጠን ጉዳዩን ከሚመለከተው ከሱዳን ጋር ድንበርተኛ የሆነው ዞን ከአንድ ሺ ስድስት መቶ ኪሎ ሜትር በላይ የሚያዋስን ዞን በመሆኑ ከሱ ጋር በመሆን ችግሩን በጥልቀት አይተን እንዲህ አይነት መድረክ ብናዘጋጅ ምናልባትም ለውሳኔ የሚያግዝ መፍትሄ እናመጣለን በሚል ነው። ይህንም የጀመር ነው። ታሪካዊ ግንኙነት ያላቸው ሀገራት ናቸው። ሰፊ ድንበር ከሚዋሰኑ ሀገራት መካከልም ለኢትዮጵያ ካጎረባች አገራት መካከል እንግዲህ ሱዳን ትልቁ ነውና፣ ከዚህ በፊት ምናልባት ዩኒቨርሲቲያችሁ በሱዳን ውስጥ ከሚገኙ ሌሎች አቻ ተቋማት ወይም ዩኒቨርሲቲዎች፣ ከፍተኛ ትምህርት ተቋማት ጋር ግንኙነት የመመስረቱ እድል ነበረው ወይስ ምን ጥረት ታረጉ ነበረ ከዚህ በፊት? እውነት ነው እንግዲህ የሁለቱ ሀገራት ግንኙነት እጅግ ታሪካዊ፣ የረጅም ዘመናት ታሪክ ያለው ሁለቱ ሀገራት በተለያዩ መንገዶች በባህል በሃይማኖትም፣ በተለያዩ ጉዳዮች ላይ ተመሳሳይነት ያላቸው ሀገራት እንደመሆናቸው መጠን ሕዝቦቹም ያላቸው ቀረቤታ ቀላል የሚባል አይደለም። በተለይም ደግሞ በአጎራባች አካባቢዎች የሚገኙ ሕዝቦች አንደኛው ከአንደኛው ጋር የተለያዩ ማህበራዊ ግንኙነቶች ያላቸው መሆኑ ይታወቃል። የእኛም ዩኒቨርሲቲ እንግዲህ በአቅራቢያ እንደመገኘቱ መጠን ከሱዳን ጋር ያለው ግንኙነት እጅግ ቀላል የሚባል አይደለም። ከተለያዩ የሱዳን ከፍተኛ ትምህርት ተቋማት ጋር የተለያዩ ስራዎችን ስንሰራ ቆይተናል። በፈረንጆቹ አቆጣጠር ከሁለት ሺህ አራት ጀምሮ ከካርቱም ዩኒቨርሲቲ ጋር በተለያዩ ጉዳዮች ላይ አብረን ለመስራት ስምምነት ተፈራርመን የተለያዩ ስራዎችን ስንሰራ ቆይተናል። ከዛም በኋላ በተለያዩ ጊዜያት ከስድስት በላይ የሚሆኑ የሱዳን ከፍተኛ ትምህርት ተቋማት ከጎንደር ዩኒቨርሲቲ ጋር ተፈራርመው በጋራ ጉዳዮች ላይ አውደ ጥናት በማዘጋጀት በተለይም ደግሞ በአባይ በድንበር ዙሪያ በሕገወጥ ንግድ በሕገወጥ የሰው ዝውውር እና በመሳሰሉት አንኳር አንኳር የሆኑ ጉዳዮች ላይ በጋራ ምርምር ለማድረግ አውደ ጥናቶችን በዙር ለማዘጋጀት የመምህራን እና ተማሪዎችን ልውውጥ ለማድረግ እና ስራዎችን ለማድረግ ስምምነቶችን ፈጽመን ወደ ተግባር ገብተናል። ለምሳሌ ከሱዳን የሳይንስ እና ቴክኖሎጂ ዩኒቨርሲቲ ጋር የዩኒቨርሲቲያችን መምህራን በተለይም ደግሞ በአይቲዩ ዘርፍ በሀገራችን ከፍተኛ የሆነ የሶስተኛ ዲግሪ የትምህርት እድል እጥረት ስላለ ከአስር የማያንሱ የዩኒቨርሲቲያችን መምህራን የሶስተኛ ዲግሪያቸውን እየሰሩ ነው የሚገኙት። ከገዳሪፍ ዩኒቨርሲቲም ጋር ሁለቱ እንግዲህ አጎራባች አካባቢዎች በቋንቋም ይወራረሳሉ። ሱዳናውያን ድንበር ላይ ያሉ አማርኛ የሚናገሩ፣ ድንበር ላይ ያሉ ኢትዮጵያውያን ደግሞ አረብኛ የሚናገሩም አሉ ይሄ ቋንቋ ደግሞ ለሁለት ሀገራት ግንኙነት መሰረታዊ ነገር በመሆኑ የቋንቋ ማሰልጠኛ ማዕከላት ሁለቱ ሀገራት ላይ ቢከፈት የበለጠ የሁለቱን ሀገራት ግንኙነት ያጠናክራል የሚል እምነት ይዘን ገዳሬፍ ዩኒቨርሲቲ ላይ የአማርኛ ቋንቋ እንዲሰጥ፣ ጎንደር ዩኒቨርሲቲ ላይ ደግሞ የአረብኛ ቋንቋ ስልጠና እንዲሰጥ ስምምነት ላይ ደርሰን ስርዓተ ትምህርቱም ሁለቱም ላይ ተቀርጾ አማርኛውም በኛ ተዘጋጅቶ አረብኛው በነሱ ተዘጋጅቶ የመለዋወጥና በቀጣይ ደግሞ ስልጠናውን የማስጀመር ስራም ለመስራት ተስማምተን ወደ ተግባር ልንገባ እያልን ባለንበት ጊዜ ነው። እንግዲህ እነዚህ አንዳንድ ሀገራዊ ሁኔታዎች፣ ወቅቱ የተከፈተው የበሽታም ጉዳይ እየገጠመን። ስለዚህ በተለያዩ ዘርፈ ብዙ ጉዳዮች ላይ አብረን እየሰራን ነው። በብዙ ጊዜ የተለያዩ ዩኒቨርሲቲዎች ጎንደር ላይ እየመጡ ያለንን ልምድ እያሉ እያዩ ዩኒቨርሲቲው ባለው መሰረተ ልማት በደረሰበት ደረጃም እጅግ እየተገረሙ እና ብዙ ልምዶችን እየወሰዱ እኛንም እየጋበዙን ሂደን አይተን የመጣንበት ጊዜም አለ። እና እንግዲህ ሁለቱ ሀገራት ያላቸው ታሪካዊ አንድነት እንዳለ ሆኖ የተቋማት መቀራረብ ደግሞ ለሁለቱ ሀገራት መቀራረብ የበለጠ የሚያጠናክር በመሆኑ ከዚህ አኳያ ዩኒቨርሲቲያችን ብዙ ነገር እየሰራ ነው ማለት ይቻላል። አሁን በዩኒቨርሲቲው በኩል የሚደረጉ ጥረቶችን ስናነሳ ቆይተናል እና ከነዚህ ጥረቶቹ መሀል አሁን ሰሞኑን የተከናወነው የውይይት መድረክ ትልቅ ስለነበረ በኢትዮጵያ በኩል በአማራ ክልል በተለይ ባጎራባችሁ፣ እንደዚሁም በዩኒቨርሲቲያችሁ ምሁራን እንደዚሁም ደግሞ ከፌዴራል አካባቢ የተገኙ ሰዎች ተሳታፊ ነበሩና ነበሩ እና እንደው በውይይቱ በዋናነት ምን ምን ነገሮች ተነስተው ለክልሉም ይሁን ወይም ደግሞ ለአጠቃላይ ለኢትዮጵያ ምን ጠቀሜታ የሚኖራቸው ነገር ተገኝተዋል ማለት እንችላለን እንግዲህ በዚህ ውይይት ላይ በርካታ አካላት ተሳትፈዋል በዋናነት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ክቡር አቶ ተመስገን ጥሩነህን ጨምሮ የተለያዩ የቢሮ ኃላፊዎች የጸጥታ ኃይሎች በመከላከያ ሰራዊትም የተለያዩ ኃላፊዎች ከውጭ ጉዳይ ሚኒስቴርም የሚመለከታቸው ባለሙያዎች ተገኝተዋል። በአጠቃላይ ለዚህ ጥናት ግብአት ተጠቃሚ ናቸው ያልናቸውን አካላት ለመጋበዝ ሞክረናል። በውይይቱም በርካታ ታሪካዊና ሕጋዊ መሰረት ያላቸው ጥናቶች ቀርበዋል። በዚህ ጥናት ተሳታፊው ግልጽነት እንዲኖረው የማድረግ ስራ እና በቀጣይም ለሚኖረው የሁለቱ ሀገራት ውይይት ግብአት ሊሰጥ የሚችል ጥናቶች ቀርበዋል። እነዚህ ጥናቶች ከውጭ ጉዳይ ሚኒስቴር የመጡ ባለሙያዎች ከጎንደር ዩኒቨርሲቲ እና ከወሎ ዩኒቨርሲቲ በዚህ በዘርፉ ሰፊ ልምድ እና ምርምር የሰሩ ባለሙያዎች ጥናታቸውን አቅርበው የሚመለከታቸው አካላት የአካባቢውን ታሪካዊና ህጋዊ መሰረት ያደረገ የሁለቱ ሀገራትን የቀደመ ልዩነት በማይጎዳ መልኩ ሕጋዊና ታሪካዊ መብታችን ተጠቅመን የመጨረሻ መፍትሄ እንዲያገኝ የሚያስችል ግብአት ተሰንዝሯል ማለት ይቻላል። በዋናነት ይሄ ነገር የሚፈጸመው በሁለቱ ሀገራት መካከል ቢሆንም የእኛ ድርሻ በአንድ መልኩ የሚመለከታቸው አካላት ግልጽነት እንዲኖራቸው ያለው ታሪካዊና ሕጋዊ ዳራ ምን ይመስላል የሚለው ግልጽ እንዲሆኑ የማነጻ፣ በሌላ መልኩ ደግሞ መንግስት በሚያደርጋቸው ውይይቶች ሊያግዙ የሚችሉ ምክረ ሀሳቦችን ለመሰንዘር ነው። ከዚህ አኳያ በሁለቱም መንገድ ግንዛቤ በመፍጠርም ሆነ ለመንግስት በሚኖረው የሁለትዮሽ ውይይት ሊያግዝ የሚችል ከታሪክም ከህግም አኳያ ሊጠቅሙ የሚችሉ ግብአቶች ተሰንዝረዋል የሚል እምነት አለን። እንግዲህ የሁለቱ ሀገራት ግንኙነት እጅግ ታሪካዊ ነው ስንል ኢትዮጵያውያን ሱዳን ጋር ያላቸው ግንኙነት እጅግ የቀደመ እና በጣም ጥሩ ታሪክ ያለው ነው። እንደሚታወቀው በርካታ ኢትዮጵያውያን በተለያዩ ጊዜያት የሚደርስባቸው ሸቆቃና ግፍ እየተሰደዱ በሱዳን በኩል በተለያዩ ሀገራት፣ በአውሮፓን፣ በአሜሪካን በተለያዩ ሀገራትም እንደሄዱ ይታወቃል። ለዚህ ደግሞ ሱዳናውያን ኢትዮጵያን ወንድሞቻቸውና እህቶቻቸውን ተቀብለው በፍቅር አስተናግደው የገጠማቸውን ችግር አሳልፈው ለሰላም እና ለመልካም ጊዜ እንዲደርሱ ያደረጉ ወንድሞቻችንና እህቶቻችን ናቸው። በቀደመ ጊዜም በፋሽስት ጣሊያን ወረራ ወቅትም በርካታ ወገኖቻችን ተሰደው ያንን ክፉ ቀን አሳልፈው የመጡበት ጊዜ እንደነበረ እና የተለያዩ ፀሐፊያንም ሱዳን ላይ የነበረው መደጋገፍ የፍቅርና የእህትና የወንድማዊነት ስሜት ቀላል የሚባል እንዳልነበረ በተለያዩ መጽሐፍት ይገኛል። በሌላ መልኩ ደግሞ በኢትዮጵያም በኩልም ለሱዳናውያን ይደረግ የነበረው መደጋገፍ ቀላል የሚባል አይደለም። ኢትዮጵያውያን ለሱዳናውያን ባህል፣ ሙዚቃ እና ለተለያዩ መንገዶች ያላቸው ፍቅር እና አንድነት ቀላል የሚባል አይደለም እና የሁለቱ ሀገራት ግንኙነት በፍቅር ላይ የተሳሰበ በመደጋገፍ ላይ የተሳሰበ ግንኙነት እንደነበረ የሚታወቅ ነው እና አሁንም ቢሆን ህግንና ታሪክን መሰረት ያደረገ ግንኙነት በማድረግ የሁለቱ ሀገራት ግንኙነት እጅግ ሰላማዊ ሆኖ እንዲቀጥል ይሄ ነገር መቋጨት መቻል አለበት። የሁለቱ ድንበር የመጨረሻ እልባት አግኝቶ ሁለቱም ወገኖች በልማቱም በሰላሙም በተለያየ መንገድ የተደጋገፉ የጋራ ልማት ላይ ትኩረት አድርገው እየሰሩ መቀጠል መቻል አለባቸው እና ለዚህ ደግሞ ይሄ ስራ የቤት ስራ ሆኖ ለቀጣይ ትውልድ መሸጋገር የለበትም። አሁን በአባይ ላይ እያየን ያለነው ስኬት በዚህኛውም ላይ በኩል መደገም መቻል አለበት። አባይ ለዘመናት ብዙ ታሪክ ያለው ነገር ግን ኢትዮጵያውያን ሲጠቅም ሳናየው ኑሮ አሁን ደግሞ ትልቅ ምራፍ የደረስንበት ታሪክ የማይረሳው አኩሪ ገድል ነው ይሄ ነገር። ለዚህ ትውልድ ደግሞ ይሄ ስራ ሊያኮራው ይገባል እና የኢትዮ ሱዳን ግንበርም በተመሳሳይ ለቀጣይ ትውልድ የቤት ስራ አድርገን ትተን መሄድ የለብንም በሚል ነው። እና ይሄንን ነገር ዘግተን ብናልፍ ለመጪ ትውልድ ለልጆቻችን የቤት ስራ ሳንሰጥ ብናልፍ ጥሩ ነው የሚል ነው እምነት አለኝ። የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን በኢትዮጵያና በሱዳን ድንበር ጉዳይ ላይ ባተኮረው የጎንደር ዩኒቨርሲቲ ባዘጋጀው መድረክ ላይ ስለተነሱ ፍሬ ሀሳቦችና ዩኒቨርሲቲው እያደረገ ስላለው የሁለቱ ሀገራት ግንኙነትን ከማሳለጥ ወይም ደግሞ የሁለቱን ሀገራት ከፍተኛ ትምህርት ተቋማት ከማገናኘት አኳያ እየሰራ ስላለው ስራ አጠር ያለ ማብራሪያ እንዲሰጡን ጠይቀንት ከኛ ጋር ቆይታ ስላደረጉ በኤስቢኤስ አውስትራሊያ ሬዲዮ አድማጮች ስም እጅግ አድርጌ አመሰግናለሁ። መልካም ጊዜ እኔም በጣም አመሰግ